የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ አጣሪ ችሎት ለአቶ በቀለ ገርባ የተፈቀደውን ዋስትና ማገዱ ተሰምቷል። ይህ መቼ እና እንዴት ለምንስ ነው የሆነው? ዛሬ እንግዲህ እኔና አቶ አመሃ ተከፋፍለን ነበር ስራ። መጀመሪያ የመዝገብ ቁጥር ነበር ስህተት የነበረው ተብሎ ያንን የመዝገብ ስህተት እንዲስተካከል ተብሎ የተጻፈ ደብዳቤ ነበር ፌዴራል ከፍተኛ ፍርድ ቤት አቶ አማሀ እዛ ፌዴራል ከፍተኛ ፍርድ ቤት ሆነው እኔ ደግሞ ቅሊንጦ ማረሚያ ማረፊያ ቤት እጄ ነበር። መጀመሪያ ይሄ መዝገብ አስራ ዘጠነኛ ወንጀል ችሎት የነበረ መዝገብ ነው። ይሄ ጉዳዩ በጣም እየበዛ ሲሄድ ነው ወደ ሁለት ችሎት የሆነው እና በኋላ ላይ ወደ አራተኛ ችሎት ሄደው አሁን ማረሚያ ቤቱ በአስራ ዘጠነኛ ወንጀል ችሎት ብሎ ነበር ደብዳቤ ነው የጻፈው እና ያንን ወደ አራተኛ ለማስቀየር ደብዳቤውን ይዘን ስንሄድ አይ ጉዳዩን እኮ የጠቅላይ ጠቅላይ ፍርድ ቤቱ ሰበር ሰሚ ችሎት አግዶታል፣ ይህ ደብዳቤ ቢቀየርም ባይቀየርም ምንም ጥቅም የለውም የሚል መልስ ሰጡን። የእስረኞች ጉዳይ አስተዳደር ክፍል ማለት ነው። መወሰኑን ተነገራችሁ እንጂ ውሳኔው የተሰጠበት ቦታ አልነበራችሁ? በቦታው አልነበርንም። እሳቸው በዋስትና ያው እንዲወጡ ስለተፈቀደ ርብርቡም የሚመስለኝ ከዛ ከማረሚያ ቤቱ ሳይወጡ ይህንን የእግዱን ትዕዛዙን እዛ ማረሚያ ቤት ማድረስ ነበር። የአቃቤ ሕግም እንትን የሚመስለው ይሄ ብቻ ነው የተነገረን። ከዛ በኋላ ግን አቶ በቀለንም አግኝቻቸዋለሁ። እኔ ሳገኛቸው እሳቸው ራሱ ጉዳዩ ምን እንደሆነ ለማጣራት የማረሚያ ቤቱ ኃላፊ ጋር ነበሩ፣ አቶ አሰፋ ይባላሉ። እሳቸው ጋር ገብተው እስኪወጡ ጠብቂያቸው ነው ያናገርኳቸው። እሳቸውም እንዳሉኝ እሺ ታገዳላችሁ ወይ የእግዱንም ወረቀት አሳዩኝ አቃቤ ሕግ ያቀረበውን ሰበር ችሎት ያቀረበውን አቤቱታም ቢሆን ከጠበቆቼ ጋር ተማክሬ እንዲዘጋጅበት እሱንም ቢሆን ስጡ እየጠየቅኳቸው ይሰጣሃል አሉኝ እንጂ አልሰጡኝም ነው ያሉኝ። እዛ መጀመሪያ የገባንበትንም ክፍል ይሄ እግዱ የእግዱን ወረቀት እኛም እንድናየው እንዲያሳዩን ጠይቀናቸው ነበር። የሆነ ሰው ስም ጠርተው እንትና ጋ ነው እንትና ጋ እንትናይት አለ የለም እንደዚህ የሚል መልስ ሰጥተውን ነው። ሳናየው እንግዲህ ታግዷል ብለው እነሱ ከነገሩን ውጪ አንደኛ እግዱንም ወረቀት አላየንም። ሁለተኛ ነገር ደግሞ ያው አቤቱታ አቅርበው ነው ጠቅላይ አቃቤ ህግ ይሄ እግዱ የሚሰጣቸው እና እሱም ለአቶ በቀለ ቢሰጥ ኖሮ ይደርሰን ነበር። እስካሁን አልደረሰንም። ያው እነሱ በነገሩን ነው። በቃል ብቻ ነው ያወቃችሁት። ማረሚያ ቤት የሰማ ነው ቅሊንጦ ማረሚያ እሳቸው የሚገኙበት፣ አቶ አብዱል ጃበር ቅሊንጦ ማረሚያ ቤት በሄዱበት አጋጣሚ ነው ዋስትናው መታገዱን የሰሙት። ችሎቱ ያገደው መቼ ነው? አሁን እንደደረስን የተነገረው እንጂ ዛሬ ጠዋትም ገና ሳንደርስ በፊትም ሊሆን ይችላል፣ ትናንትናም ሊሆን ይችላል። እሱን አላጣረንም፣ ግን መታገዱ ብቻ ነው የተነገረን። እኛ ከአሁን በኋላ የፍርዱ ሂደት እንዴት ነው የሚቀጥለው? እናንተስ ምን ልታደርጉ አስባችኋል? ጠበቆቹ ይሄ ሰበር ችሎት ኖርማሊ መሰረታዊ ህግ ስህተት ያላቸውን ጉዳዮች ነው የሚያስተናግደው ስልጣኑም በዛ የተገደበ ነው እና ይሄ ፍሬ ነገር ጉዳዮችን ጠለቅ ብሎ እንደዚህ ወደ ጉዳይ ጠለቅ ብሎ የማየት ስልጣንም የለውም የሰበር ችሎቱ። የእኛ ክርክር ከስር ጀምሮም የነበረው በአብዛኛው የፍሬ ነገር ክርክር ነው። የሕግ ክርክርም ብዙም አልነበረንም። እንግዲህ የሰበር ችሎቱ አምኑበት መሰረታዊ ሕግ ስህተት አለው ብለን ጠርጥረናል፣ ስለዚህ መስገቡን አስቀርበን መመርመር አለብን ብለው ስላሉ፣ ይሄ አቤቱታው ልክ አቶ በቀለን እንደደረሳቸው ከእሳቸው ጋር ተመካክረን ከአቶ አመሃም ጋር ተመካክረን እንዴት እንደምንቀጥል እንወያያለን። ከአቶ በቀለ ገርባ ጠበቆች አንዱ አቶ አብዱል ጀበር ለሰጡኝ ቃለምልልስ በጣም አመሰግናለሁኝ። እኔም ልትሰጠኝ እድል በጣም አመሰግናለሁ።